የአንድነት ለፍትህና ለዲሞክራሲ ፓርቲ ከፍተኛ የአመራር አባላት ዛሬ ለሶስት ሰዓታት በፖሊስ ቁጥጥር ስር ውለው መለቀቃቸውን ገልጠዋል። ከተያዙት መካከል አንዱ እጃቸው ያለመያዝ መብት ያላቸው እንደራሴ ግርማ ሰይፉ እንደሆነም ታውቋል። ዝርዝሩን መለስካቸው አምሃ ልኮልናል። ፓርቲው በሚቀጥለው እሑድ መስከረም 19 ቀን 2006 ዓ ም አካሄዳለሁ ለሚለው ሰላማዊ ሰልፍ በአዲስ አበባ የተለያዩ ክፍሎች ቅስቀሳ ለማድረግ ሲሞክር ነበር የአመራር አካሉ አባላትና ሌሎችም በፖሊስ ቁጥጥር ስር የዋሉት። የፓርቲው ዋና ጸሐፊ አቶ ወስራ አጣሴ ለአሜሪካ ድምፅ ሬዲዮ በስልክ እንደዘረዘሩት ከሆነ ዛሬ ጠዋት ለቅስቀሳው ሲነሱ በሁለት አቅጣጫ ተከፋፍሎ ነበረ። አንደኛው ቡድን ይመራ የነበረው በፓርቲው ሊቀመንበርና በቀድሞ የሀገሪቱ ፕሬዚዳንት በዶክተር ነጋሶ ጊዳዳ ያለበት ሲሆን ያቀናውም የፓርቲው ጽህፈት ቤት ከሚገኝበት ቀበና ከሚባለው ስፍራ ወደ ምዕራብ ማለትም አራዳና ከዚያም አልፎ ወደ አዲስ ከተማ ነበረ። ሁለተኛው ቡድን ደግሞ በፓርቲው ምክትል ሊቀመንበርና በአሁኑ ወቅት በኢትዮጵያ ፓርላማ ብቸኛውን የተቃዋሚ የፖለቲካ ድርጅት መቀመጫ በያዙት በአቶ ግርማ ሰይፉ ነበረ። በዶክተር ነጋሶ ጊዳዳ የሚመራው ቡድን በተለምዶ ፒያሳ እየተባለ ከሚጠራውና የጥንቱ አዲስ አበባ እምብርት ላይ ቅስቀሳውም ሆነ ጉዞው በፖሊስ መገታቱን አቶ አስራት ጣሴም ሆኑ ዶክተር ነጋሶ አረጋግጠዋል። ከዚያም አራዳ ፖሊስ መምሪያ ተወስደዋል። በአቶ ግርማ ሰይፉ ይመራ የነበረው ከመጀመሪያው ቡድን በተቃራኒ ወደ ምዕራብ ማለትም ወደ ኮተቤ ተጉዞ ወደ መስቀል አደባባይ ለመመለስ አቅዶ የነበረ ቢሆንም በፖሊስ የተገታው ገና ከፓርቲው ጽሕፈት ቤት ብዙም ሳይርቅ እንደነበረ አቶ ግርማ ሰይፉ ለቪኦኤ ተናግረዋል። ይህም ቡድን የተወሰደው በቀጥታ አራዳ ፖሊስ መምሪያ በመሆኑ በፖሊስ በኩል ታስቦ እንደተሰራ የአመራር አባላቱ ያላቸውን ግምት ገልጸዋል። በአራዳ ፖሊስ መምሪያ ረዳት ኮሚሽነር እሸቱ አበበን እንዳነጋገሯቸውና ፖሊስ የወሰደው እርምጃ ሕገ ወጥ መሆኑን ምርጫ ቦርድ ያወጣውን የፓርቲዎች አዋጅም የሚጻረር መሆኑን መሪዎቹ ለረዳት ኮሚሽነሩ ማስረዳታቸውንም ተናግረዋል። ረዳት ኮሚሽነር እሸቱ በበኩላቸው ፓርቲዎች እየተዘዋወሩ በድምፅ ማጉያ ለመቀስቀስም ሆነ በራሪ ወረቀት ለመበተን ወይም ፖስተር ለመለጠፍ ልዩ ፈቃድ እንደሚያስፈልጋቸውና ለፖሊስም መመሪያ እንደደረሰው እንደገለጹላቸው የአመራር ቱ ለአሜሪካ ድምፅ ተናግረዋል። ስለሆነም ከእንግዲህ ተመሳሳይ ድርጊት ፓርቲው እንዳይፈጽም፣ ፈጽመው ቢገኝ ግን ፖሊስ ሕጋዊ እርምጃ እንደሚወስድ አስጠንቅቀው የተያዙትን ሁሉ ፖሊስ እንደለቀቀ ታውቋል። አቶ ግርማ ሰይፉን ያለመያዝ መብት እያለው ፖሊስ እንዴት ሊይዞ ቻለ? የሚል ጥያቄ ቀርቦላቸው እንደመለሱት እኔም ጉዳዩን ለፖሊስ አስታውቂያለሁ። እንዲያውም እሰሩኝ እንኳ ብዬ በጠይቅ ፖሊስ በዚህ ሊተባበረኝ እንደማይገባው ገልጬላቸዋለሁ ብለዋል። የአንድነት ፓርቲ አባላት ከጥቂት ወራት ወዲህ በአዲስ አበባና በሌሎችም ከተሞች ቅስቀሳ ሲያካሄዱ እየተያዙ ሲለቀቁ መቆየታቸው ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እናመሰግናለን። መለስካቸው፣ ይህንኑ እስራት በተመለከተ ሰሎሞን አባተ ማምሻውን ወደ አዲስ አበባ ደውሎ የፓርቲውን አመራር አባላት አነጋግሯል። ሰሎሞን አሁን አያ ላይ ባላለው በአንድነት ለዲሞክራሲ ና ለፍትህ ፓርቲ ምክትል የህዝብ ግንኙነት አለ ሰሞኑን ከማክሰኞ ዕለት ጀምሮ ስናከናወን እንደነበረ መንግስት በተገቢው መንገድ አሳውቀናል ቀደም ብለን ይህንኑ አውቆ ኮንፈርሜሽን ሌተር ጽፏል አውቄዋለሁ በሚል የማረጋገጫ ደብዳቤ ዘጠኝ የምናደርገው ሰላማዊ ሰልፍ ለዚሁ ቅስቀሳ ለማድረግ ና ለህዝቡን ጥሪ ለማቅረብ በመኪና ላይ ሞንታርቦ በመስቀል ቅስቀሳ ለማድረግ የድምጽ ማጉያ ማለት ነው። ዛሬ ተሰማርተን ነበረ። አንዱ ቲም በዶክተር ነጋሶ የሚመራ ነው። ሁለተኛው ቲም ደግሞ በምክትል ሊቀመንበሩ በፓርላማ አባል አቶ ግርማ ሰይፉ የሚመራ ቲም ነው። አጠቃላይ የፓርቲው ስራ አስፈጻሚ በዚህ ተመድቦ ከፍተኛ አመራሩ እንቅስቃሴ ላይ እያለ ፖሊሶች ተከታትለው መኪናውን በመክበብ ሁለቱም መኪናው ላይ ያለውን የሁለቱን ፊልም ከፍተኛ አመራሮች ከአምስት ሰዓት ጀምሮ እስከ ዘጠኝ ሰዓት ፖሊስ ያ ማስረው አውለው ፈተለዋል። ማንኛውንም ማለት ሰልፎን ፈቅደናል፣ ግን ማንኛውንም በአይነት የጥሪ ማስተላለፊያ ዘዴ መጠቀም ደግሞ አይቻልም ብለው የሚያደርገው እንቅስቃሴ በሰናጉ ማንገላታት ለመፍታት ስንት ሰው ነው የታሰረው? በጠቅላላው ተጠቅለናው ሀያ ስድስት አመራሮች ነው የታሰሩት ከየብሔራዊ ምክር ቤት አባላትን ጨምሮ በተጨማሪ ዜጋቡን ጥሪ የሚያስተላለፉ አስራ ስድስት ሌሎች እነዚህ አስራ ስድስቱ አሁንም እስካሁኑ ድረስ ያልተፈቱ በመሆኑ በዶክተር ነጋሶ የሚመራ አንድ ቲም ተዘጋጅቶ አሁን እየሄድን ነው ያለ ነው። ወደዛው አስራ ስድስቱ ሰዎች ታስረዋል የተባለበት ፖሊስ ጣቢያ እየሄድን ነው ያለ ነው። አሁንም የት ነው ቀጠለ ነው? የት ነው ፖሊስ ጣቢያ ያለው? አሁን ታስረዋል ብለን እየሄድን ያለ ነው። ካሳንቺስ አካባቢ ስድስተኛ የሚባል ፖሊስ ጣቢያ አለ። ወደዛ እየሄድን ያለ ነው። ሁለተኛው ጣቢያ ከአሳንቺስ ያለው ፖሊስ ጣቢያ በአሁኑ ሰዓት ዋስ የሚሆናቸው ሰው አቅርቡ የሚል ደግሞ አሁን ደውለው ነግረውናል ሌላኛውን ቲም ደግሞ ወደዛ እንዲንቀሳቀስ እንልካለን ያው እንግዲህ ነው እየተደረገ ያለው እንግዲህ አቶ አያሌው ዶክተር ነጋሶ አጠገቡ አሉ እንዴ ዶክተር ነጋሶ አዎ አብረን ያለ ነው ላናግራቸው ይችላለሁ አንድ ጊዜ ዶክተር ሰለሞን ከቪኦኤ እሺ ይቻላል ዶክተር ነጋሶ እንደምን አመሹ ገና እንኳን ለመስቀል በዓል አደረሳችሁ እንኳን አብሮ አደረሰን እርስዎ ታስረው ነበር ዛሬ አዎ አዎ እንዴት ታሰሩስ የታሰሩበትን ሁኔታ ይንገሩኝ እንዳካሄድ እዛ ማዘጋጃ አካባቢ ከደረስን በኋላ ፖሊሶች ከበውን አቆሙ። አቁመውን ወደ ፖሊስ ጣቢያ ትሄዳላችሁ አሉ እና ይዘውን ሄዱ። ይሄ ነው እንትኑ ከዛ ከዛ ምን ተፈጠረ? ፖሊስ ጣቢያ ስትሄዱ ይሄ እኛ እኛ ቡድን ነው አቶ ግርማ ሴቱ እንመራው ቡድን ደግሞ እኛ በምዕራብ በኩል ለእንቀሰቅስ ነበር እና አቶ ግርማ በምዕራብ በኩል በምስራቅ በኩል ከቢሮ እንደ ወጡ አስፋልት መንገድ ላይ እንደ ደረሱ ነው የተያዙት። ተይዘው እንደገባኝ ከሆነ የዚህም ጉዳይ የሚከታተል ማዕከል አቋቁሟል ሊመስለኛል። ረዳት ኮሚሽነር ሼቱ አበበ የሚባለው እየተከታተለ ተከታተለ ያለው እነሱንም እዛው አመጧቸው ንግርማል። እና ምን ሆነ? ከዛ በኋላ ምን አደረጓችሁ? ጠየቋችሁ ወይ? ያደረሱባችሁ እንግልት እንዴት ተፈታችሁ? ስራ እየሰራችሁ ነው ካላቆማችሁ እናስራችኋለን ህገወጦች ናችሁ የሚል መግለጫ ሰጡን የለም እኛ ደግሞ ከህገ መንግስቱ አንጻር እንደገና ደግሞ ከአዋጅ ቁጥር አምስት መቶ ሰባ ሶስት ሁለት ሺ አንጻር ከምርጫ ህግ አንፃር አዋጅ ቁጥር ሶስት ሰማንያ ሶስት በዚህ አንጻር እኛ ህገወጥ ስራ እየሰራን አይደለንም አንቀበልም አልናቸው እነሱ እንግዲህ አሉት። የለም፣ እኛ የደረሰን መመሪያ አለን እዛ መሰረት ህገወጥ ናችሁ እና እርምጃ እንወስዳለን ነው የተባለ። ህገወጥ ናችሁ ሲሉ ምን ህግ ተላልፋችኋል ነው ያሏችሁ? ናችሁ የሚሉት ከነሀሴ አስር ጀምሮ መመሪያ ደርሶናል። ከአዲስ አበባ አስተዳደር መኪና ላይ በላውድ ስፒከር ከተማ ውስጥ መጠቀስ አትችሉም፣ በራሪ ወረቀቶችን መበተን አትችሉም፣ ፖስተር መለጠፍ አትችሉም፣ ለፔቲሽን ፍርማ ማሰባሰብ አትችሉም የሚል ነው። እነሱ ግን ይህንን ካደረጋችሁ በዚህ ጉዳይ ላይ ፍቃድ ከሌላችሁ ለሰላማዊ ሰልፍ ፍቃድ ቢኖራችሁ ለስብሰባም ቢኖር እዩ ፍቃድ ያስፈልጋል እና ይህንን ከሌላችሁ ይህንን ፍቃድ በእጃችሁ ካልያዛችሁ ህገ ወጦች ናችሁ። እና ይህን እንደምንከተለው የወጣው መመሪያ እኛ ከዚህ ፍንክች አንልም የምል አቋም ነው የያዙ ለመሆኑ በእርግጥ ህገወጥ አድራጎት ነው ይሄ? እርስዎ ብዙ ልምድ አለዎት፣ ከመንግስት አሰራርም አኳያ ከፓርቲ አመራርም ጋር ስናየት ፖሊስ የሚለው ትክክል ነው ወይ? ቅድም ያጣቀሱልኝ ህግጋትም አሉ። በእነዚህ ህጎች ውስጥ የተጠቀሱ ነገሮች አሉ ወይም በሌላ መመሪያና ደንቦች የሰፈሩ ነገሮች አሉ። ፖሊስ ልክ አይደላችሁም፣ የምትሰሩት ስራ የሚለውን የሚያረጋግጥ የለም። ነጥቡ እኮ እዚያ ላይ ነው። ችግሩ የመጣው አስተዳደር በአንድ በኩል ይህንን ከቅስቀሳ ክንከላ የሚባለውን መመሪያ ያወጣ ነው። እሱም ገና ተግባራዊ እንዲሆን የመጨረሻ ውሳኔ አልደረስንም። ሆኖም ግን ያወጣ ነው ለንግድ ማህበረሰብና ለኩባንያዎች ነው እንጂ ለፖለቲካ ፓርቲዎች አይደለም ብለው ነግረውናል። ይህንን በቃል እየነገሩን አስተዳደሩ አቶ አሰግድ የሚባለው የቢሮ የመዘጋጃ ቤቱ ቢሮ ኃላፊ ይህንን በአንድ በኩል የነግረን እናንተን እንደማይመለከት ከኮሚሽኖቹ ጋር ኮሚሽነር ደጎና ኮሚሽነር ግርማ ጋር ተነጋግረው ያለው ችግር ካጋጠማችሁ ግለጹልን አለ ማክሰኞ። ይሄ ሁኔታ መከሰት ጀምር ኛ አባላት ችግር ላይ መድረስ ጀመር ማድረስ ሲጀመር እና አባላት መታሰር ሲጀምሩ ነገር ነው። እኔ ይህንን ጉዳይ ከከንቲባውና ከኮሚሽነሮቹ ጋር ቁጭ ብዬ ተነጋግሬ ያለው ችግር አይደርስባቸውም ብሎን ነገረን። ሁል ግን ለፖሊሶች እና ለክፍለ ከተማ አስተዳደሮች በሌላ በኩል በቀላጤ በውስጥ ህዝብ የማውቀውን መመሪያ ህግ የሚጥስ መመሪያ አውጥተው በቀላጤ በውስጥ ተግባራዊ እንዲሆን እያደረጉ ነው እና ይሄ ትክክል አይደለም እና በነገራችን ላይ ይሄ መመሪያ የሚሉት መቼ ነው የወጣው? በምን ምክንያት ነው የወጣው የሚለው ለህዝብ አልተገለጸም፣ አልታተምም። በአዋጅ ታትሞ በአዲስ አበባ አዋጅ ታትሞ አልተገለጸም። የሚመለከታቸው ሁሉ አያውቁም። ምርጫ ቦርድ ሁሉ አያውቁም። ይሄንን እ እንዲያውም ሄደን ምርጫ ቦርድን ስናነጋግድ ተገርሞ ነው የነገረን። ይህንን ጉዳይ እንከታተላለን ያለን ምርጫ ቦርድ። ይሄ ነው ሁኔታው ያለው። ለመሆኑ ዶክተር ነጋሶ እንዴት ተፈታችሁ? በማስጠንቀቂያ ስትል እና ልትሄዱ ትችላላችሁ አለ። እሄድ ነው። በዚህ አይነት ነው። ማስጠንቀቂያ ማለት ምን ማለት ነው ዶክተር እኮ ከአሁን በኋላ እንቀሳቀስ ካካሄዳችሁ እኛ እርምጃ እንወስዳለን ነው። ዋስትና እንደዚህ የጠየቁት ነገር አለ እና በዚሁ በዚሁ መሰረት ደግሞ እርምጃ የወሰዱ ነው። አሁን አስራ ስድስት ልጆች ታስረውብናል። አሁን እናንተን በኋላ እስካሁን ድረስ ፖሊስ ጣቢያ ናቸው። አሁን ወደዛ እየሄድን ነው። እሺ፣ እናንተን ሲለቋችሁ ያስፈረሟችሁ ሰነድ ወይም ዋስ እያስጠሯችሁ ነገር አለ? እያ አይደለም፣ አላስፈረሙንም። ዋስን እንዲጠራ አላደረጉም። በቃል ነው የነገሯችሁ። ይህንን ከአምስት ሰዓት እስከ ዘጠኝ ሰዓት ግን ስልካችንን ዘጋ ተደርገን ነው ታግተን የቆየ ነው። ስለዚህ ከረፋዱ አምስት ሰዓት እስከ ከሰዓት በኋላ ዘጠኝ ሰዓት ድረስ በፖሊስ ቁጥጥር ስር ነበራችሁ ማለት ነው? አዎ። ማን ነው ለመሆኑ ይህንን ማስጠንቀቂያ ሰጥቶ የለቀቃችሁ? በስም ታውቁታላችሁ? ይህንን ባለስልጣን ረዳት ኮሚሽነር ሴቱ አበበ የሚባሉ የአራዳ ክፍል ከተማ ፖሊስ መምሪያ። ዶክተር ነጋሶ ለመሆኑ፣ እንደራሴ ግርማ ሰይፉ በቁጥጥር ስር ውለዋል? አብረን እኮ ነው። በቁጥጥር ስር ያለ መያዝ መብት አላቸው። እጅግ ኒዌይ አብረን ነው። ስል ይዋል ነው እንዳልኩኝ እነሱ በምስራት በኩል ለመቀስቀስ ሲወጡ ተያዙ ተይዘው እኛ ወዳለንበት የአራዳ ክፍለ ከተማ ፖሊስ መምሪያ ነው እንዲመጡ የተደረገው በፖሊስ ተይዘው ለመሆኑ ከእርስዎ እና ከእንደራሴ ግርማ ሰይፉ ሌላ ከፓርቲዎ ከፍተኛ አመራር አባላት በስም ሊጠቅሱልኝ የሚችሉ የታሰሩ ሌሎች ሰዎች አሉ ይችላለሁ እነማን ናቸው ኮሚሽነሩ ጋር ረዳት ኮሚሽነሩ ጋር የቀረብ ነው። እኔ አቶ አስራት ጣሴ፣ አቶ ግርማ። አስራት ጣሴ የድርጅቱ ዋና ጸሐፊ ናቸው። አቶ ግርማ ሰይፉን ጠቅሰናል። አቶ ዳንኤል ተፈራ የስራ አስፈጻሚ ኮሚቴያችን አባልና የህዝብ ግንኙነት ኃላፊ ሊቀመንበር እና ምክትላቸው ደግሞ አቶ ሀብታሙ አያለው ናቸው። በተጨማሪ ግን ግቢ ውስጥ ታግተው የቆዩት እንደ አቶ ተክሌ አሉ ተክሌ በቀለ የስራ አስፈጻሚ አባል፣ እንደዚሁም ደግሞ አቶ ስዩም መንገሻ የስራ አስፈጻሚ አባል፣ አቶ ቱሺመልስ ሀብቴ የስራ አስፈጻሚ አባል፣ አቶ ዘካሪያስ የማነ ብርሃን የድርጅቱ የብሔራዊ ምክር ቤት አፋ ጉባኤ እና የመሳሰሉ ከሰላሳ ሶስቱም ደግሞ ሌሎች ፓርቲዎች ሌሎች አመራርኝ ነበሩ። እና በተጨማሪ የአዲስ አበባ መዋቅናችን አባሎች ብዙ ነበሩ። በጠቅላላው ሀያ ስድስት ነበር። አሁን በቁጥጥር ስር ያለ አለ። ከዚህ ከዘረዘሩልኝ መካከል ከነዚህ መካከል የሉም። አሁን በሌላ አቅጣጫ ለበድር ለቅስቀሳ ሜጋፎን ይዘው ፖስተር ለመለጠፍ የወጡ ወጣት አባሎቻችን ናቸው። እዚህ የአዲስ አበባ መዋቅር ወሰድ አሁን በቁጥጥር ስር ያሉትን የማስለቀቅ ተስፋ አላችሁ? ይለቀቃሉ የሚል ሀሳብ አለት የሰጠት ፍንጭ አለ ከፖሊስ? እስካሁን ድረስ ምናልባት በዋስ ሊፈቷቸው ይችሉ እንደሆነ ለማነጋገር ነው ሄድነው። እዛ ሄደን ሄሎ ሄሎ ሄሎ አቶ ሰሎሞን እሺ። ዶክተር ነጋሶ ለመሆኑ ለመሆኑ ተስፋ አግኝታችኋ ለሞ እንዲያውም ጥሩ ነው የደወልከው። እንደገና መደወል እሺ። ፖሊስ ጣቢያ ደርሰናል። እሺ። ስምንት ልጆች ናቸው። ሌላ ቦታ ደግሞ አለ። ይሄኛውን ካዛንቺስ ኡራኤል አካባቢ ያለው ፖሊስ ጣቢያ ነው የታሰሩት። እነሱን በዋስ ለመፍታት እንደሚችሉ እንደሚቻል ነግረውን፣ እኛ ዋስ ለመሆን ስምንት ሰዎች እዚህ መጥተናል። ዋስነት ለማስፈታት እና አሁን ጀምራችኋል? እሱን ጉዳይ ነው ነግረውን፣ መታወቂያችንን ፎቶኮፒ አድርገን ሊሰጣቸው ነው። እንፈርማለን፣ ፍርማው ይጀመራል። ከዛ በኋላ ምንድን ነው። አሁን ፓርቲያችሁ ደግሞ ሌላ ቦታ ደግሞ የታሰሩ አሉ። ስድስተኛ ፖሊስ ጣባ እዚሁ ከዛንቺ እና ወደዛ ምን እንሄዳለን። እና በዚህ ሁኔታ ውስጥ እንዴት ነው እንቅስቃሴያችሁን እንቀጥላለን ብላችሁ የምታስቡት? ዶክተር ነጋሶ፣ እንግዲህ አሁን ምሳሌ ዛሬ እንዳደረግ ነው። ከዛ ከአዲስ ማን ነው ከአራዳ ክፍለ ከተማ ፖሊስ ጣባ ስንወጣ እኛ የመኪና ቅስቀሳ ላይ መኪና ላይ ቅስቀሳን አላደረግነም እንጂ የኛ ወጣቶች ከመኪና የወረዱ እኛም የወርደን በራሪ ወረቀቶችን በመንገድ ላይ ወደ እስከ ቢሮችን እስክንደርስ ስንድመትን ነበር። እንደዚሁም ደግሞ በተለያዩ በተገኙ ቀዳዳዎች ስራውን እየሰራን የአፍ ፕሮፖጋንዳም እያደረግ እንትን እናደርጋለን እና ያለውን ሁኔታ በማስታወቂያም ለአትሊስት ቢያንስ ቢያንስ ሸገር ራዲዮ የሞከርን ነው። በተደጋጋሚ ማስታወቂያ እንዲሰጥ ብር ከፍለን ለአንድ ማስታወቂያ ዘጠኝ ሺህ ብር ነው የምንከፍለው። ኢትዮጵያ ቴሌቪዥንም እየሞከርን ነው አስራ አንድ ሺህ ብር ከፍለን እና በዚህ አይነት እንሞክራለን። ነገር ደግሞ በጠዋቱ አስተዳደር ጋር ሄደን እንዲያደርጉ እንጠይቃለን። ያንን እየሞከርን በተለያየ መንገድ በየመንደሩ ጥንቀታችን እናካሄዳለን ማለት ነው። በጣም አመሰግናለሁ። ፕሬዚደንት ነጋሶ ሰለሞን በቃለ ምልልስ ቀደም ሲል ዶክተር ነጋሶ የታሰሩትን ለማስፈታት እየጣሩ እንደሆን ገልጠው ነበር። እዚህ ስቱዲዮስ ከገባህበት አዲስ ያገኘው መረጃ አለ? ተጠናቆ መፈታታቸውን ለማረጋገጥ አልቻልንም። የስልክ መስመር ዛሬ በጣም አስቸጋሪ ነው። አዲስ አበባ ብዙ ሰዎችን ለማግኘት ጥረት አድርገናል። የፖሊስን ምላሽ ለማግኘት ብዙ ጥረት ስናደርግ ነበረ፣ ሊሳካ አልቻልም ለዛሬ። ስለዚህ ባገኘን ጊዜ እንመለሳለን። ከእሳቸው በተጨማሪ ከአንድነት ፓርቲ መሪዎች ሌላ በሰላሳ ሶስቱም ውስጥ አቅፈው የነበሩ ሌሎችም የፓርቲ አመራር አባላት እንደዚሁ በቁጥጥር ስር ውለው እንደነበረ ነግረውኛል ዶክተር ነጋሶ።